naga jenne nage an sora ala kheti ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። በኢትዮጵያ ሴት ተማሪዎች ከወንድ አቻቸው የበለጠ ትምህርታቸውን ያቋርጣሉ። ተማሪ በጣም ይህ ማቋረጥ የሚከሰታል ረዳት ያቁበ በዛ ደግሞ የተለያየ ሴት ጾታዊ ጥቃት ገ ይፈጸምባቸው ያቻ ግዲት ወላጆቹ ለመላክ ችግር ይገጥማቸዋል። ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንደ አንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ ወሎ አካባቢ እንዳንድ ትልቅ ፈታኝ ሆኖ እየመጣ ያለ ችግር ነው። ቅድም ሲል የሰማችኋቸው በቤንሻንጉልና በአማራ አካባቢ ከሀያ አምስት አመታት በላይ በመምህርነትና በትምህርት ባለሙያነት እያገለገሉ የሚገኙት አቶ ሙልጌታ እድሜው ገፍቶና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ይልቃል ከፍ ያለን ነው ወደ አረባ ጋር ለሚሄድ ነበረ ያው ደርሸ

በዛሬው ዕለት በመላው ዓለም የተከበረውን የሴትና ሕጻናት ቀን አስመልክቶ በኢትዮጵያ የሚገኙ ሴት ተማሪዎች ትምህርታቸውን እንዲያቋርጡ በሚያስገድዷቸው ጉዳዮች ዙሪያ ሰፋ ያለ ዘገባ ይዘናል። እሁድ ጥቅምት 1 2013 ዓ.ም። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ዛሬ ዓለም አቀፍ የሴት ልጅ ቀን በዓለም ዙሪያ እየተከበረ ነው። እለቱ እየተከበረ ያለው የኮቪድ-19 ወረርሽኝ ድፍን ዓለምን እየመታ ባለበትና እርሱንም የተከተለው የምጣኔ ሀብት ድቀት የበረታ ስጋት በሆነበት ጊዜ በመሆኑ ቀጥተኛ ተጎጂ የሆኑ ሴት ልጆች ጉዳይ ትኩረት እንዲሰጠው አድርገዋል። ዓለም አቀፍ የልጃገረድ ወይም የሴት ልጅ ቀን እንዲከበር የዛሬ ዘጠኝ ዓመት የወሰነው የተባበሩት መንግስታት ድርጅት የዛሬውን ክብር አስመልክቶ ባወጣው መግለጫ ልጃገረዶች እንዲሁም የሚጋፈጧቸውን ችግሮች ኮሮና ቫይረስ ያስከተለው የጤና ቀውስ ያባባሳቸው መሆኑን አመልክቷል። ሴት ልጅ ላይ ችግሮች የሚበረቱት በትምህርት ያለ ዕድሜ ጋብቻ፣ በቤት ውስጥ በሚፈጸም ሁከትና ጥቃት፣ በምጣኔ ሀብት እድሎች ዙሪያ ባሉ በደሎች መሆኑና እነዚህም ጥቂቶቹ መሆናቸው ተነግሯል። የመንግስታቱ ድርጅት ዕለቱን አስመልክቶ ያወጣው አሃዝ ከሁለት ወር ተኩል በኋላ በሚገባው የአውሮፓ ዓመት ውስጥ በኮቪድ-19 ምክንያት 47 ሚሊዮን ሴቶችና ልጃገረዶች ህይወት ወደ በረታ ድህነት እንደሚገባ አሳይቷል። 435 ሚሊዮን የሚሆኑት በቀን ከአንድ ዶላር ከ90 ሳንቲም ባነሰ ገቢ ህይወታቸውን ለመግፋት ይገደዳሉ። የምጣኔ ሀብት መዳከምና የዕድገት ማሽቆልቆል እንዲሁም ትምህርት አለማግኘት በሴት ልጅ ላይ የሚፈጸመውን ጥቃት እንደሚያበረቱት የመንግስታቱ ድርጅት አመልክቷል። ኮቪድ-19 በሴቶች ላይ የሚደርሰውን አካላዊና ፆታዊ ጥቃት በእጅጉ እንዳባባሰው ድርጅቱ አስታውቋል። በዚህ ምሽት የኢትዮጵያን ልጃገረዶች ድምፆችና ሌሎችም ዘገባዎችን የያዙ ዝግጅቶችን ይዘናል። ኢትዮጵያ ውስጥ በኮቪድ-19 ምክንያት እስከ ትናንት መስከረም 3 2013 ዓ ም የሞተው ሰው ቁጥር 1277 መድረሱን የጤና ሚኒስቴር አስታውቋል። ከአጠቃላዩ የኮሮና ቫይረስ ተጋላጭ 83429 ሰው አሁን በኮቪድ-19 ህመም ላይ ያለው 44467 ሰው ነው። ትናንት ብቻ ስድስት ሰው የሞተ ሲሆን 767 ሰው በአንድ ቀን ለቫይረሱ መጋለጡ ተረጋግጧል። 239 ሰው በጽዕኑ ህመም ላይ ይገኛል። በመላ ሀገሪቱ ለአንድ ሚሊዮን 343250 ሰው የኮሮና ቫይረስ ምርመራ ተደርጓል። በሌላ በኩል በዓለም ዙሪያ የኮሮና ቫይረስ ተጋላጅ ቁጥር ከ37 ሚሊዮን 200 ሺህ መብለጡን እና ከአንድ ሚሊዮን በላይ ሰው በኮቪድ-19 መሞቱን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። ዩናይትድ ስቴትስ ባሏት ሰባት ነጥብ ሰባት ሚሊዮን ተጋላጮች የዓለምን የኮቪድ-19 አሃዝ እየመራች መሆኗንም ማዕከሉ ያመለከተ ሲሆን ህንድ ውስጥ በተመዘገበው ሰባት ሚሊዮን ተጋላጭ ምክንያት ዩናይትድ ስቴትስን ልትቀድም እንደምትችል ተንብየዋል። ብራዚል አንድ መቶ ሀምሳ ሺህ የኮቪድ አስራ ዘጠኝ ሞት የተመዘገበባት ሀገር መሆኗን የጤና ሚኒስቴሯ ዛሬ የገለጸ ሲሆን ብራዚልን የምትቀድማት ሁለት መቶ አስራ አራት ሺህ ሰው የሞተባት ዩናይትድ ስቴትስ ብቻ ነች። የማላዊ ፕሬዚደንት ላዛሩስ ቻኩዌራ ሰሞኑን ታንዛኒያን ለሶስት ቀናት ሲጎበኙ ከአቻቸው ጆን ማጉፉሊ ጋር በተገናኙ ጊዜ የአፍና የአፍንጫ መሸፈኛ ባለማድረጋቸው ከዜጎቻቸው የበረታ ነቀፌታና ውግዘት እየደረሰባቸው መሆኑን ሪፖርተራችን ላሜክ መሲና ከብላንታየር ዘግቧል። ቻኩዌራ ለአፍና አፍንጫ መሸፈኛው ያሳዩትን ቸልተኛነት አስመልክቶ ትናንት ምሽት ላይ ባደረጉት ሳምንታዊ ንግግራቸው የታንዛኒያው ማጉፉሊ በኮቪድ-19 ላይ ስላላቸው አቋም እምነቴን ለመግለጽ ነው ሲሉ ለመከላከል ሞክረዋል። ፕሬዚደንት ማጉፉሊ ታንዛኒያ ውስጥ ኮቪድ የለም፣ ስለዚህ የመከላከያ እርምጃዎችም አያስፈልጉም ብለው የሚያምኑ መሪ ናቸው። ማላዊ ውስጥ ማንም ሰው ከቤቱ ውጭ ማስክ እንዲያደርግ የሚያዝ ድንጋጌ በመኖሩ ምክንያት ደንቡን የጣሰ የ15 ዶላር ቅጣት ይጣልበታል። ከኮቪድ-19 እያገገሙ ያሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በትናንትናው ምሽት ሰፊ የፖለቲካ ዘመቻ ዋይት ሀውስ ቤተ መንግስት ውስጥ አካሂደዋል። ከዋይት ሀውሱ ክንዋኔ ጥቂት ዘግየት ብለው በፕሬዚደንቱ የጤና ሁኔታ ላይ መግለጫ የሰጡት ሐኪማቸው ዶክተር ሻን ኮንሌ ፕሬዚደንቱ ከእንግዲህ ኮሮና ቫይረስን ሊያስተላለፉ የሚችሉ ሰው እንዳልሆኑ ትናንት ጠዋት ላይ የተወሰደ ናሙና ውጤትን መሰረት አድርገው ተናግረዋል። በሜክሲኮ ባህረ ሰላጤ አካባቢ ብርቱ ጉዳት ያደረሰው ዴልታ የውቅያኖስ ማዕበል የዩናይትድ ስቴትሷን ሉዊዚያና ግዛት ትናንት በብርቱ መጥቷል። ግዛቲቱ ለተመሳሳይ ማዕበሎች በተደጋጋሚ እየተጋለጠች ሲሆን የትናንቱ በመኖሪያ ቤቶችና በተሽከርካሪዎች ላይ ጉዳት ያደረሰውና መጥለቅለቁ ቤቶችን የዋጠው ከጥቂት ሳምንታት በፊት ከመጣት በሰዓት 150 ኪሎ ሜትር ይምዘገዘግ ከነበረው ላውራ ማዕበል ገና ሳታገግም ነው። በትናንቱ ማዕበል የጠፋ ሕይወት የለም። ዩናይትድ ስቴትስ ለካታር ኤፍ 35 የጦር ጀቶችን የመሸጧን ሐሳብ እስራኤል እንደምትቃወም የሀገሪቱ የመረጃ ሚኒስትር ኤሊ ኮኸን አስታወቁ። ተቃውሞው እስራኤል በአካባቢው ያላትን ወታደራዊ የበላይነት ጥያቄ ውስጥ ሊያስገባ የሚችል አንዳችም ኃይል አለመኖሩን ለማረጋገጥ እንደሆነ ተገልጿል። በሮይተርስ ዘገባ መሰረት ካታር የኤፍ 35 ጀቶቹን ግዢ ጥያቄ ያስገባቸው ባለፈው ነሐሴ በእስራኤል እና በተባበሩት አረብ ኤሚሬቶች መካከል የተደረሰውን የአብርሃም ስምምነት ዩናይትድ ስቴትስ ካደራደረች በኋላ አቡዳቢ ጀቶቹን ልትገዛ የምትፈልግበትን ሁኔታ ዋሽንግተን ግምት ውስጥ እንደምታስገባ በጎን በተካሄዱ ድርድሮች ካሳወቀች በኋላ ነው። የእስራኤሉ የደህንነት ሚኒስትር ኮሆን ለሀገራቸው የጦር ኃይሎች ራዲዮ ጣቢያ ሲናገሩ ዋናው ትኩረታችን የእስራኤል ወታደራዊ የበላይነት ነው፣ አካባቢያችን ገና ስዊትዘርላንድ አልሆነም ብለዋል። የተከበራችሁ አድማጮች፣ የዜናው ሰዓት አበቃ። ዜናውን ያሰማኋችሁ ሶሎሞን አባተ ነኝ። ከዝግጅቶቻችን ጋር አብራችሁን ቆዩ። ወደ ጽዮን ልመልሳችሁ። የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት አንድ 2013 ዓ ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ቅንብር እንዝለቅ። የኢትዮጵያ የትምህርት ተደራሽነትን ለማረጋገጥ በተደረጉ ጥረቶች ወደ ትምህርት ቤት የሚገቡ የሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ቢሄድም አሁንም ልጃገረዶችና ሴት ተማሪዎች አስቸጋሪ በሆኑ ሁኔታዎች የሚማሩ በመሆናቸው ከወንዳቻቸው በበለጠ ትምህርታቸውን ያቋርጣሉ። ቀድሞ ከነበሩት በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ የአቅም ውስንነት፣ ያለ ዕድሜ ጋብቻና የመሳሰሉት ተግዳሮቶች በተጨማሪም ከቅርብ ጊዜ ወዲህ በብዛት የሚስተዋለው ሕገ ወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ያነጋገርናቸው መምህራንና የትምህርት ቢሮ አስተዳደሮች ያስረዳሉ። በዛሬ ዕለት እየተከበረ ያለውን ዓለም አቀፍ የሴት ህጻናት ቀን አስመልክቶ ሰመኝሽ የቆየ በኢትዮጵያ ሴት ተማሪዎች ትምህርት ተ ዳሮት ዙሪያ የሚመለከታቸውን አካላት አነጋግራ ሰፋ ያለ ዘገባ አሰናድታለች። ቀጥሎ ይቀርባል። በባህር ዳር ከተማ ቀበሌ አንድ ተብሎ በሚጠራው አካባቢ ተወልዳ ያደገችው ብርቱካን ጀንበሩ የመጀመሪያ ደረጃ ትምህርቷን ጨርሳ ወደ ሁለተኛ ደረጃ ስትሻገር ከትምህርቷ ይልቅ የሚያሳስባት የቤተሰቡ አቅም ማነስና የጽዳት ስራ እየሰራች የምታሳድጋት እናቷን ማሳረፍ የምችልበት መንገድ ነበር። በወቅቱ 18 ዓመት እንኳን ያልሞላት ብርቱካን ወደ አረብ አገር ሄዳ እየሰራች ለእናቷ ገንዘብ መላክ እንደምትችል ስትሰማ ለአፍታ አላመነታችም። እናቷ ተበድራ ባመጣችው ገንዘብ በልጅነት እድሜዋ ወደ ሳውዲ አመራች። ዘጠነኛ ክፍል ላይ ነው ያቋረጥኩኝ ወደ አረብ ሀገር ለመሄድ ነበረ ሶስት እና አብረን ያስጨረስነን አንድ ስድስት ሰባት አመት ስለሆነ ብዙም አያስታውስም። ግን ያው አንድ አስራ አምስት ብር ያው ወዳድር እኔ ገንዘብ ለማግኘት ነበረ። ያው ኑሮ ሁኔታ ለማስተካከል ነበረ። ያው እጄ ደርሼ መጥተው አልተሳካም። እዛም አንድ አመት ቆይ ከመትቻ አረብ ሀገር ብርቱካን ካሰሪዋ ጋር መስማማት ባለመቻሏ በአንድ አመት ጊዜ ውስጥ ወደ ሀገሯ ስትመለስ ባል በማግባት ኑሮን ለማሸነፍ ሞከረች። ግን እሱም አልተሳካም፣ ትላለች ብርቱካን። ትዳር ውስጥ ገብቼ ነበር ግን ምንም ለውጥ ብሎ ዙሮ ያው ይወጥን የገባ ምንም ለውጥ ያለው ከሱ ጋር ብዙ ስምምነት የለንና ቤት ውስጥ የትዳር ውስጥ ስላተሳካም ያው ተለያይ ያለው አሁን ያው ከእናቴ ጋር ነው ምኖ። ልክ እንደ ብርቱካን በአፍላ ዕድሜያቸው እራሳቸውን ላደጋ አጋልጠው የቤተሰባቸውን የኑሮ ሁኔታ ለመደጎም ወደ አረብ ሀገራት የሚፈልሱ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱንና ይህም ትምህርታቸውን ለሚያቋርጡ ሴት ተማሪዎች ምክንያት መሆኑን የአሜሪካ ድምፅ ያነጋገራቸው መምህራንና የትምህርት ቢሮ ኃላፊዎች ያስረዳሉ። በአማራ ክልል የትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍ ያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለ እድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖዎች በበለጠ በቤተሰባቸው የኑሮ አቅም ምክንያት የሴቶች ህጻናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እንደሆነ ያስረዳሉ። በዋናነት አሁን ዘልቀው ሂደው የሴቶችን የኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንዳንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ በወሎ አካባቢ እንዳንድ ትልቅ ፈታኝ ሆነው እየመጣ ያለ ችግር ነው። አብዛኞቹ ሴት ህጻናት ትምህርታቸውን አቋርጠው ከሀገራቸው የሚወጡት በህገወጥ መንገድ በደላል አማካኝነት ነው። ለጉዞ የሚሆን ገንዘብም ስለማይኖራቸው ነገ ልጆቹ ሰርተው ይከፍላሉ በማለት ቤተሰቦቻቸው ንብረታቸውን ሸጠው አሊያም ተበድረው ልጆቹን በብዛት ወደ አረብ ሀገር ይልኳቸዋል። በአማራ ክልል 26 ከመቶ የሚሆነው ህዝብ ከድህነት ወለል በታች እንደሚኖር የሚያስረዱት አቶ ይልቃል ሀገሪቱ ማህበራዊና ኢኮኖሚያዊ ችግሮችን የምትፈታበት አቅም ላይ ባለመድረሷ በአቋራጭ ገንዘብ አግኝቶ ቤተሰብን ለማገዝ የሚደረግ ጥረት ለህገ ወጥ ፍልሰት ይዳርጋል ይላሉ። ሁለተኛ ደረጃ ትምህርት ቤት ላይ በአንጻራዊነት በክልል ደረጃ ሲታይ የሴቶች ቁጥር የበለጠ ነው ከወንዶች ያ ማለት ሴቶች ተወዳዳሪም ናቸው በትምህርት ደረጃ እንዲዘለቁ መሆናቸውን የሚያሳይ ነው። ይህ ሙኖ ግን ሙሉ በሙሉ ከነበረው ጫና አንጻር ሙሉ በሙሉ አስወግደነዋል ማለት፣ ያለዕድሜ ጋብቻ ቀርተዋል፣ የህገ ወጥ የሆነ ሰዎች ዝውውር ተወግዷል ማለት አይቻልም። የማህበራዊና የኢኮኖሚያዊ ችግር ነው ወደዚህ የሚገፋቸው። በአቋራጭ የሚገኝ ራስን የሚያኖር ቤተሰብን የሚያድ የስራ እድል አለ በተባለበት አቅጣጫ ሁሉ የመፍለስ አዝማሚያዎች ከፍተኛ ናቸው። በተለይ በዚህ አካባቢ ያሉ የእኛ ተማሪዎች የሚሄዱት በአብዛኛው አረብ ሀገር። በእርግጥ አሁን ኮሮናም ባለው እና ሀገሮችን ድንበራቸውን በመዝጋታቸው የተወሰነ የመቀነስ አዝማሚያ ቢያሳይን፣ ነገር ግን ይህም ችግር እስክንፈታው ድረስ ይቆማል ብለን አንገምት። በሀገሪቱ ውስጥ እየተባባሰ የሄደው የተመረቁ ተማሪዎች ስራ አጥነትም ሴቶች በትምህርታቸው እንዳይገፉ እንደሚያደርጋቸው ይገለጻል። በጉዳዩ ላይ ያናገርነው እና በባህር ዳር ከተማ ኤስኦኤስ ትምህርት ቤት መምህር የሆነው ደጉ ምናለ ከቅርብ ጊዜ ወዲህ ቁጥሩ እየጨመረ የመጣው የሴት ተማሪዎች ሕገወጥ ፍልሰት ከምጣኔ ሀብት ዝቅተኛ መሆን በተጨማሪ ተምረን የትም አንደርስም ከሚል አስተሳሰብ የመጣ መሆኑን ያስረዳል። ከፍተኛ የሆነ ስራ አጥነት ሁኔታ አለ ር ይዘው ዲግሪ ይዘው ዲፕሎማ ይዘው ወደ ስራ የሚገቡ ሰዎች ቁጥር ዝቅተኛ ነው። ስለዚህ ምንም አይነት ተጽዕኖ ፈጠረ ይሄ ተምረን ራሳችን መለወጥ ካልቻል ለምን እንማራለን የሚል አይነት ስነ ልቦና ብዙዎቹ ላይ እንዲዳብር የማድረግ መንፈስ ፈጥሯል። በዚህም ምክንያት ምን ያደርጋሉ ልጆች በቃ ባጭሩ የትኛውንም አይነት ስራ ሰርተን ታኒ ሀቃችን ማሳደግ ይሻለናል የሚል አይነት መንፈስ አላቸው በተለያየ መልኩ ወደ አረብ ሀገርም ኢቨን ወደ ሱዳን ወደ ምናምን ሁሉ እየሄዱ በጣም ዘግናኝ የሆነ ምትን እየተከሰተባቸው እየገጠማቸው ያሉ አሉ። ገና ኢቨን የአንደኛ ደረጃ ትምህርት ቤት ተማሪዎቹ የስምንተኛ ክፍል ወደ ሰባተኛ ክፍል ሆነው ኢቨን በእንደሱ አይነት በህገ ወጥ ያለ አበሽታ ከሆነ ወደ ተለያዩ ሀገሮች የመሄድ ሁኔታ አለ። በአሁኑ ሰዓት ከእናቷ ጋር ሆና ሹሩባ በመስራት የምትተዳደረው ብርቱካን በልጅነት የሞከረችው የመጀመሪያው የሳውዲ ጉዞዋ ባይሳካላትም ቤተሰቧ ካለበት የኢኮኖሚ ችግር አንጻር አሁንም ወደ አረብ ሀገር ሄዳ ገንዘብ ማግኘት መርጣለሁ ትላለች። ያው ቤተሰብ መብዛት ስ መስ ማሳረጊ ነገር ሳለ ያው ትኩረቱም ወደ ስራ ይሆናል፣ ገንዘብ ለማግኘት ይሆናል። ገንዘብ መድሽ ደግሞ ወደ ትምህርቱም ብዙም ትኩረት ሰለማሰጩ ብትማሪም ይሄ ላይ ይቀበል ይችላል ትኩረት እንዳታረጊ ትቻለች ወደ ትምህርቱም ስራማ እዛ ነው። እዚህ ምንም አይነት አሰታይ እዛ ግን ጠንካሎ ብለሽ መስራት ማላማማልሽ ምላረ ግን ሄድኩኝ ብለሽ ያን ነገር ትሰሪያለሽ። ከህገወጥ ፍልሰት በተጨማሪ ታዳጊ ህፃናት በፆታቸው ምክንያት ሲደርስባቸው ይኖረው የሀይል ጥቃት፣ ያለ እድሜ ጋብቻ ና የመሳሰሉት ጎጂ ልማዳዊ ድርጊቶች በተለይ በገጠሪቱ የኢትዮጵያ ክፍሎች አሁንም እንደቀጠሉ ናቸው። ሰሜን ሸዋ መርሃቤቴ ውስጥ ለሚ ተብላ በምትጠራ መንደር ተወልዳ ያደገችው ሀና ደቹ ገና በለጋ እድሜዋ የአራተኛ ክፍል ተማሪ እያለች ይህን አይነቱን ያለእድሜ ጋብቻ ለማምለጥ አዲስ አበባ የምትኖር አክስቷን ለምና በመምጣቷ ዛሬ ዘጠነኛ ክፍል ደርሳለች። ለሚቀርታ ትማር የነበረችው ታናሽ እሽህቷ ግን በአስራ አምስት ዓመቷ ከስምንተኛ ክፍል አቋርጣ በቅርቡ ልታገባ ቤተሰቦቿ እየተዘጋጁ መሆናቸውን ሀና በሀዘን ትናገራለች። አስራ አምስት አመቷ ነው አሁን። ስምንተኛ ክፍል ነበረች። ያቋረጠችበት ምክንያት ልታገባ ስለሆነ ቤተሰብ አግቢ ብሏት ነው። ገበሬ ነው የምታገበ። በጣም ያዘንኩት ምክንያቱም እህቴ ተምራ ጥሩ ደረጃ አንድ እንድደርስ ነው የምትፈልገው። ቤተሰብንም ብጠይቅ እናቴን አናግዛት ነበረ እንዲያሉ እነሱ እዚ ቡን ይድሮ ነበረ። ምክንያቱም እዛ እስከ አስራ አምስት አመት ድረስ ያሉት ህፃናቶች ያግባሉ። በቤኒሻንጉል ጉምዝ በድባቅና ዳንጉር ወረዳዎች ከሀያ አምስት አመታት በላይ በትምህርት ባለሙያነት ያገለገሉትና በአሁኑ ሰዓት በባህር ዳር ከተማ አስተዳደር መሸንቲ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ሙሉጌታ እድሜው ገፍቶ በቤኒሻንጉልና በአማራ ክልል ያሉትን የሴት ተማሪዎች ችግር አነጻጽረው እንዲህ ያስረዳሉ። በሰራሁበት አካባቢ በተለይ በቤኒሻንጉል ጉምዝ ክልል በአካባቢ ያሉ ጎልድ ማዳሄዶ ይነሳሉ። አንደኛ በለውጥ ጋርታ ያለ በባህል ዘር ጉምዝ ባህል መሰረት ሴቶችና ወንዶች እየለወጡ ለጋብቻ የሚያደርጉት ሁኔታ ስላለ neza katum ndi afaru ti adergwa twal bazimukunya ka tsaya አንድሽ <laughs> ተማሪ አቶ ሙሉ ጌታ እንደገለጹልን በቤኒሻንጉል ጉምዝ እሳቸው መምህር ሆነው ባገለገሉባቸው አካባቢዎች የአንደኛ ደረጃ ትምህርት ተቋማት ከ15 ወደ ሀምሳ ከፍ እንዲሉ ቢደረግም የሁለተኛ ደረጃ ተቋማት ግን ሶስት ብቻ በመሆናቸው እና በቅርብ ርቀትም ላይ ስለማይገኙ ሴት ተማሪዎች ትምህርታቸውን ለማቋረጥ ይገደዳሉ። በቤንሻንጉልን ቀደም ሲል እንዳልኩ አንደኛ ከአንድ እስከ አራት ያሉት ትምህርት ቤቶች በዛ ኪሎ አምስት ከስምንት ያሉት ትምህርት ቤቶች ደግሞ በስታንዳርድ መሰረት ርቀት ተይዞ አይከፈቱም። ስለማይከፈቱ ብዙ ጊዜ ቢያንስ የሶስት ሰዓት እግር ተጉዞ ግንባሩ ይገባል ወይም ቤት ተከራይቶ ወደዛ የመማር ሁኔታ አለ ቤንሻንጉል ላይ እና ከዛ አንጻር ተማሪዎች በጣም የማቋረጥ የሚከሰታል ረዳት ያሉ በዛ ደግሞ የተለያዩ ሴት ፆታዊ ጥቃት ገን ሊፈጸምባቸው ወላጆችም ለመላክ ችግር ይገጥማቸዋል። ወደ ደ ሴት እየሳሱ ስለሚሄዱ በአንድ ያት መጠራ ከፍተኛ ቁጥር ይገባል። እስከ አራት ከፍተኛ ቁጥር ይገኛል። ከአምስት ከስምንት ደግሞ ቀንሶ ይገኛል። ወደ ሀይ ሀይስኩል ሲሄድ ደግሞ እየሳሳ ሀያ ፐርሰንት አካባቢ ነው። በቤኒሻንጉል ጉምዝ ዳንጉር ወረዳ በሴት ተማሪዎች ላይ የሚደርሰውን ፆታዊ ጥቃት ለመቀነስ እና በርቀት ምክንያት ትምህርታቸውን እንዳያቋርጡ ለማገዝ የአዳሪ ትምህርት ቤቶች ለማቋቋም ጥረት እንደተደረገ አቶ ሙሉጌታ ይገልጻሉ። ነገር ግን ያለው ችግር ኅብረተሰቡ ለሴቶች ትምህርት ካለው ግንዛቤ ማነስ ጋር ተዳምሮ ችግሩን ሙሉ ለሙሉ መፍታት አልቻለም። በዚህም ሽል ክልሉ ራሱ እንዲሁም አንድ የሴቶች አዳሪ ትምህርት ቤት ያቋቋማል ለግልገል በለስ ከተማ እንዲሁም አሁን ደግሞ ሌላ ከእንግሊዝ ሀገር መንግስት የተፈቀደ ሴቶችን በአዳሪ ነው እነዛ ይዞወታቸው ይዞ የሚያስተምርም የተቋቋመ ድርጅት አለ። ነው በተለይ ዛ የሴቶች ጫና አለ። ወደ ሃይስኩልም የማይደርሱበት ሁኔታ አለ። የስራ ጫና አለ። ከዛ ነጻ ሆነው እንዲማሩ በሚል ሁለት አዳሪ ትምህርት ቤቶችም የተቋቋሙበት ሁኔታ ነው ያለው። በአካባቢያቸው የትምህርት ተቋም ባለመኖሩ ከከተማቸው ርቀው ለመኖር የሚገደዱ ሴት ተማሪዎች ከሚደርስባቸው ጾታዊ ትንኮሳ በተጨማሪ በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ እንደሚገቡም በባህር ዳር ኤስኦኤስ አስተማሪ የሆነው ደጉ ያስረዳል። ልጆቹ ገና ቲኒጀሮች ናቸው። በስነ ልቦና ይሄን ያህል የዳበሩ አይደለም። የከተማ ንሆት በደንብ ያለ ምግብ ሲሆኑና እዚህ ጋር በሚፈጠሩ ትንኮሰዎች ብዙ ችግሮች ይፈጠሩባቸዋል። እሱ አንዱ ችግር ነው። አሁን ትልቁ ችግር እየማስበው የከተማ ህይወት መርሱ ያደጉበትን ህይወት መላመድ እንትን ስለሚላቸው በቀላል በትንሽ ነገር እየተታለሉ ወደ ሌላ አይነት ህይወት እንዲገቡና ወደ ትምህርቱን ማቋረጥ፣ ያልተፈለገ እርግዝና፣ ለምንም ተደርገው ትምህርታቸው እንዲያቋርጡ የሆነበት ሂደት ይፈጠራል። ደጉን ሌላው የሚያሳስበው ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ ተማሪዎች ላይ የሚደርሱ ችግሮች ናቸው። እነዚህ ችግሮች ወላጆች በተለይ በተለያዩ ክልሎች ያሉ ዩኒቨርሲቲዎች ውስጥ የሚመደቡ ሴት ልጆቻቸውን ለመላክ እንዲፈሩ፣ እንደሚያደርጋቸው ከቅርብ ጊዜ ወዲህም በዚህ ምክንያት ትምህርታቸውን የሚያቋርጡ ሴት ተማሪዎች እየተበራከቱ መምጣታቸውን ደጉ ይገልጻል። አሁን በተለይ በዚህ ሁለት ሶስት አራት አመት አካባቢ የመጡ አንዳንድ ችግሮች አሉ ተማሪዎች አሁን በተለይ ወደ ሀይ ስኩል ላይ ሲደርሱ የትኛው ዩኒቨርሲቲ ገብቼ ነው የምማረው የሚል ስጋት አላቸው። ከአካባቢያቸው ወደ አላ ዩኒቨርሲቲ ሲጀመር ሲመደቡ ያለ መሄድ አዝመማ ይታያል። በዚህ ወቅት መንግስት፣ አሁን ትልቅ ትልቅ ስራ የሚጠብቀው ከፍተኛ ትምህርት ያለው የመረጋጋት የመረጋጋትና ትምህርቱ በአግባቡ መሰጠት ማስቻል የመጀመሪያ ስሮ መሆን መቻል ያለብን ምክንያቱም እዛ ድረስ ደርሰውም አጀ እንደዚህ አይነት ችግር ይደርስ ደርስ ብኛገኝ ስጋት እየገጠናቸው አሁን እያቋረጡ ያሉ ልጆች አሉ። በኦሮሚያ ክልልም የሴት ተማሪዎችን የትምህርት ተግዳሮት ሁኔታ ለማወቅ ያናገርናቸው የነቀምቴ ከተማ የትምህርት ቤቶች ጽህፈት ቤት ኃላፊ አቶ አሸናፊ ከበደ ሁንዴሳ በበኩላቸው በከተማው ያለእድሜ ጋብቻና ሌሎች ባህላዊ ተጽዕኖች በአንጻራዊነት ዝቅተኛ መሆናቸውንና ትምህርታቸውን የሚያቋርጡ ሴት ተማሪዎች ቁጥር አንድ ነጥብ ሶስት ከመቶ ብቻ መሆኑን ነግረውናል። የተሻለ ነው። ወደ ገጠር ከተማ የገጠር አካባቢ ላይ ያለው ያላቻ ጋብቻ፣ ያለ ዕድሜ ጋብቻ የሚባለው ነገር በብዛት አይታየም። በፐርሰንት ራሱ ሲታይ ወደ ሁለት ወይ አንድ ፐርሰንት ቢሆን ነው። የተሻለ ነው። እዛ አካባቢ በብዛትም ባይሆን ወደ ውጭ ሀገር የተታለ የሚሄዱ ተማሪዎች ሊኖሩ ይችላሉ ሳይሳካላቸው ምንም ሳይሰሩ እራሱ መንገድ ላይ ደርሶ የሚመለሱ አሉ። እዛም ደርሶ ሳይሳካላቸው ወደ ሀገር ቤት ለመመለስም ገንዘብ ቸግሯቸው እዛ ሲሰቃዩ ይታያል። እኛ አካባቢ በብዛት አይታይም፣ አልፎ አልፎ አለ ማለት ነው። በአሁኑ ወቅት ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው በሴት ህጻናት ላይ የሚደርሱ ፆታዊ ጥቃቶች ያለ እድሜ ጋብቻና የቤት ውስጥ ስራ ጫና በከፍተኛ ሁኔታ እየጨመሩ መሆኑን የተለያዩ መረጃዎች አመልክተዋል። ለወትሮ በሴት ተማሪዎች ዙሪያ የሚደርሱ ችግሮችን በቅርበት የሚከታተሉትና የመረጃ ምንጭ ሆነው የሚያገለግሉት ትምህርት ቤቶች በመዘጋታቸው ግን በአሁኑ ሰዓት ሴት ህጻናት ላይ እየደረሱ ያሉ ተግዳሮቶችን ለመከታተል የበለጠ አዳጋች እንደሆነ የትምህርት ባለሙያዎቹ አስረድተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ ሰሜን ሸቆየን ለዘገባው እናመሰግናለን። ከዚሁ ርዕስ ሳንወጣ የወሎው ዘጋቢያችን መስፍን አራጌ በደሴና በኮምቦልቻ ከሚገኙ ተማሪዎች ጋር ቆይታ አድርጓል። ዩኔስኮ በየዓመቱ ጥቅምት አንድ የልጃገረዶች ቀን ሆኖ እንዲከበር ከወሰነ ዘጠኝ ዓመታት ተቆጠሩ። አስተያየታቸውን ለአሜሪካ ድምፅ የሰጡ ንስቶች አፕሪል ዘፉል የተባለውን የማሞኛ ለት ሳይቀር በዓለም ላይ ይከበራሉ አሊያም ታስበው ይውላሉ የሚሏቸውን ሕዝባዊ በዓላት በዝርዝር ሲገልጹ የልጃገረዶች ቀን ስለመኖሩ ግን እርግጠኛ አልነበሩም። ስለዚህ በዓል የማቀው ነገር ሰው ይቻላ እስከ ዛሬ እንደምናውቀው ማርች ኤት ያው ይከበራል። ማርች ኤት የሴቶች ቀን ነው። ከማርች ኤት ውጭ የምናውቀው የለም። ያው እንደሚከበር አይዲያው አለ ግን ኤግዛክት ቀኑን ብዙ አላቀውም። እነሱ እንደ ወጣት ተስፋም ስጋትም አላቸው። እንደ ሴት እድልም ፈተናም ያጋጥማቸዋል። እንደ ልጃገረድ መደላድልም መሰናክልም ከፊታቸው ተጋርጧል። ስሜ ጸጋ ሙጪ ይባላል። የምኖረው ደቡብ ወሎ ውስጥ ኮምቦልቻ። የትምህርት ደረጃ አንደኛ ዓመት ተማሪ ነኝ። ለምሳሌ አሁን ከጉልበት ብዝበዛ ንጻ ስንል አብዛኛውን የቤት ውስጥ ኃላፊነቶች ያሉት የሴቶች ጫንጋ ላይ ነው ከቤት ጽዳት ጀምሮ ምግብ፣ ቤተሰብን ኮንትሮል ከማድረግ ትልቅ ልጅ ከሆነች ደግሞ ከእሷ በታች ያሉ ልጆችን የማሳደግ ኃላፊነት ከእናት እኩል ማለት ይቻላል ያለው ኃላፊነት ሴቶች ላይ ነው ያለው ብዬ ነው የማስበው። ሰላማዊት ፍቅሩ እባላለሁ ደሴ ከተማ ነዋሪ ነኝ እና ደግሞ በሆጤ አጠቃላይ ሁለተኛ ደረጃ እና ፕሪፓራቶሪ ትምህርት ቤት ነው የማረው የአ አሽሮትና ተማሪ ነኝ። እንዳንቺ አይነቱ ወጣቶችን ወደ ስኬት እንዳይሸጋገሩ የሚያደርጋቸው ተጽዕኖ ወይም እንቅፋት ምንድን ነው ብለሽ ታስቢያለሽ? አብዛኛውን ጊዜ ያቻ ግፊት ተጽዕኖ ያደርጋል ብዬ አስባለሁ። አንዳንድ ጊዜ ከጓደኞች ጋር ለመመሳሰል ወይ ደግሞ ፋራ ላለመባል የማይሆኑ ነገሮችን አበል ልታደርግ ትችላለህ። አሁን ለምሳሌ አንዳንድ ልጆች መጠጥ ቤት ሊገቡ ይችላሉ። ያኔ ለመመሳሰል እየተባለ አንድ ሁለት የሚጠጣ ምናምን ልጠጣ ትችላለህ ወይ ደግሞ ጫት ከያዙ ከቃምነን ተመሳሰል ሲሉ አብረን ሊያን ነገር ልታደርግ ትችላለን። ብቻ መሆን ቦታዎች አብረን እንገባለን ለመመሳሰል እያደረግን እናደርጋለን። ያ ደግሞ ትልቅ ተጽዕኖ አለው። ሳኒያ ብልተመድ ይባላል የሚኖረው በስ አካባቢ ነው ውጤትስት ነው ለመማራ ሶሻል ብሉዞች አሉ ማህበራዊ አስተሳሰቦች ማለት በጣም ትልቅ ተጽዕኖ ያሳድራል። ብዙ ጊዜ ወንድ ነ የበላይ አድርጎ ማሰብ ሴት ልጅ ብዙ ነገር አችባ አታረግም ተክተክላያትነስም ብሎ ማሰብ ይመስለኛል እና ብዙ ማ ማህበረሰብ እንደዚህ እያሰብም ለልጆቹ እንደዚህ እንትን እያለ ስለሚያሳድጓቸው ሴቶች ልጆች በራሳቸው የመተማመን እንትን አይኖራቸውም፣ አቪሊቲ አይኖራቸውም። ከቤተሰብ ከጓደኛ ጀምሮ የራሷን አቅም እንዳታወጣ የሚያደርጓት ብዙ አባባሎች ልትባል፣ በቃ ቤት ውስጥ ሆና ስራ እንድትሰራ ብቻ ፑሽ የምትደረገው ነገር ይኖራል። ለምሳሌ አንዲት ልጅ ዘፋኝ መሆን ልትፈልግ ትችላለች፣ ኦር ሞዴል መሆን ልትፈልግ ትችላለች። ያን ነገር ወጥታ አላሳይ ብትል ሌላ ስም ነው የሚወጣላት። አሁን በእኛ አካባቢ ላይ ሳይ ማለት እነዚህ ችግሮች የራሷን ያላትን አቅም ያላትን ችሎታ እንዳታወጣ ያደርጋታል። በተለይ ኮቪድን እና ኮቪድን መሰል ዓለም አቀፍ የጤና ስጋት ሰራተኞች በልጃገረዶች ላይ የሚያሳድሩት ተጽዕኖ ቀላል አለመሆኑን ይናገራሉ። በሚዲያው የምንሰማቸው በማህበረሰባቸው የምንሰማቸው ብዙ ችግሮች አሉ። አሁን በተለይ በከረንት በዚህ ሰዓት ያለው ችግር ኮሮና ምክንያት ብዙ ሴቶች ቤት ውስጥ ነው ያሉት። ቤተሰቦቻቸውን የመደፈር ችግር አለ። እንዲሁም በውጭ እነዚህ ረሱ አንዲት ሴት አላማዋን ወይም ታርጌቷን ተክሲድ እንዳታደርግ በጣም ችግሮች ይሆኑባታል። የሴቶችን የህጻናትንና የልጃገረዶችን ጉዳይ ጉዳያቸው አድርገዋል ተብለው የተቋቋሙ መንግስታዊም ሆኑ መንግስታዊ ያልሆኑ ተቋማት በቢሮክራሲ አጥር ከመታጠር ባለፈ ሸክማችንን የሚያቀል ስጋታችንን የሚያርቅ ስራ እየሰሩ አይደሉም ይላሉ ወጣቶቹ። እንዲህ አይነት በዓላትን በውድ ሆቴሎች ተሰባስቦ ማክበር ሳይሆን መሬት ወርዶ እውነታውን መገንዘብ እንደሚያስፈልግ ጭምር በማሳ ሙሉ በሙሉ በዚህ ጉዳይ ላይ ሰርተዋል ብዬ ማለት አልችልም። ምክንያቱም አንዳንድ ጊዜ በስብሰባ ምናምን ይቀራል። እታች ድረስ ወርዶ የሚሰሩ ጥቂት ድርጅቶች ሊኖሩ ይችላሉ። ግን ደግሞ በዛው ልክ ስብሰባ አድርገው እዛው የሚጨርሱም አሉ። ግን በስርዓቱ ውስጥ ገብተው ይሄ ነገር እንዲፈታ የሚያደርጉ የለም። ችግሩ ያለበት ቦታ ላይ አይደለም እየተሰራ ያለው ብዬ አስባለሁ። ማለት አሁን ብዙ ተጽዕኖች አሉ። ወደታች ወርደን ስናይ ለምሳሌ ከጉልበት ብዝበዛ አንጻር ሴቶች በጣም ቤት ውስጥ ብዙ ስራዎች ይበዛሉ። ከሴትነታቸው አንጻር ጋር የሚደርሱባቸው ደግሞ የተለያዩ ችግሮችም አሉ። እነዛ እነዛ ሁላ ችግሮች አሉ። የተሻለን ነገር ለማየት ዛሬን በተሻለ አስተሳሰብ መገንባት እንደሚያስፈልግ ይጠቁማሉ። እናም ተምሮ መለወጥ ተወዳድሮ ማሸነፍ እንደሚችሉ ለማሳየት የሚያስፈልገው ምትሃት ሳይሆን ቅን አስተሳሰብ እና እውነተኛ ተግባር ብቻ ነው የሚል አቋም አላቸው። ሴቶች ልጆች ራሳቸውን ጠንካራ ማድረግ እንዳለበት ላይ ሞቲቬሽናል ስፒች መስጠት ትፈልጋለን። በተቻለ የማነቃቂያ ንግግር ማለት ነው የማነጣቂያ ንግግር ማድረግ ትፈልጋለሁ እና ሴቶች በራሳቸው መቆም ይችላሉ፣ እና ደግሞ እነዚህ ያቻ ግፊቶችን እንዴት መቋቋም እንዳለባቸው ያ እኛም በትምህርት ቤታችን ደረጃ እናስተምራለን። ግን ደግሞ ከዛ ባለፈ መልኩ ብንሰራ ደስ ይለኛል። አሁን በኮሮና ኬዝ ምንም ትምህርት የለም። ለምሳሌ አሁን እንደ ራሴ ሳይ አሁን ስራ ገብቼ ስራ እየሰራው ነው። ለምሳሌ ምክንያቱም ቤት መቀመጡ በጣም ይሰለቻል ና ከሐምሌ በኋላ ላይ እነዚህ ለእኔ የሚሆኑ ስራዎችን ፈልጌ እኔ ለምሳሌ ፓርክ ውስጥ ገብቼ እየሰራው ነው አሁን ኢንዱስትሪያል ፓርክ ውስጥ። ምክንያቱም ክላስ ሲጀመር፣ አንድ በገንዘብ ራሴ የሚጠግፋለው፣ ሁለት ደግሞ ቢያንስ ገብቼ የመውጣበት ልምድ የምቀስምበት አጋጣሚ ያለ ሰው ጋር ትተዋወቃለህ። እነዚህ አይነት እንትንን ወጣት ቢያስብ በቤት ውስጥ የሚሰሩ የሚሰሩ ብዙ እጅ ስራዎችን መስራት ቢችሉ ቢያንስ ከጉል ከጎጂ ነገሮች መውጣት የሚችሉበት ሲቹኤሽን ይፈጠር ነበር ብዬ አስባለሁ። ሁሉም ድርጅቶች ወይም ሴቶችን የሚረዱ ልጆች ጋረዶችን ሁሉም የሚረዱ ድርጅቶች ፓስ ድረስ ወርደው ቢሰሩ ለወጣቱ፣ ለተማሪዎች፣ ለእኛ የሚያስፈልጉትን ነገሮች ምክር። በተለይ አሁን እኛ ወደ መጥፎ ነገሮች ይቀርብ ነን ብቻ እንደዚህ ፕሮግራም የተዘጋጀ ብንመከር ለተጎዱ ሴቶች መውጣት ላለባቸው ችሎታ ያላቸውን ሴቶች በየ ችሎታቸው እንዲያበረታቱ ሊሰሩ ብዬ አስባለሁ። በዓለም ዙሪያ የሚገኙ ሴቶች የሚደርስባቸውን ጾታ ያድሎ ለማስወገድ ግንዛቤ ማጎልበትንና ተጠቃሚነታቸውን ማረጋገጥ እሳቤ አድርጎ እውን የሆነው የልጃገረዶች ቀን ዘንድሮ ድምፄ ለመጪው እኩል ዘመን በሚል መሪ ቃል ይከበራል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን እናመሰግናለን። አዲስ ቸኮል ደግሞ በድሬዳዋ ከተማ የሚገኙ ሁለት ሴት ተማሪዎችን አነጋግሯቸዋል። ስሜ ኤልሳ ባሳዝን ይባላል። አስራ ሁለተኛ ክፍል ተማሪ ነኝ። እስካሁን ስማር ብዙም ማለት ደካማ በማይባል መካከለኛ በሚባል ተማሪዎች ውስጥ ነኝ። እስከ ስንት ወጭ ነበር? ደረጃ ከአንድ እስከ አስር። ወደፊት ምን ማድረግ ምን መሆን ነው የምትፈለጊው? አላማዬ ትምህርቴን ጨርሼ ዩኒቨርስቲ ገብቼ ጥሩ ውጤት አምጥቼ ማለት ነው። ማለፍና መማርና መጨረስ ነው እፈልገው በአካውንታንት። ይህን ህልምሽ እንዳታሳኪ ችግር አለብሽ? እስኪ ምን አለ ስ ነገ። የኢኮኖሚ ችግር አለብኝ ማለት ራሴን በራሴ ነው እያስተዳደርኩና እየተማርኩ ያለሁት እስካሁን አልተመዘገብኩ። ማለት ያው ገና ያን ወይ ኤክስቴንሽን ለመጀመር ወይም ደግሞ የማታ ለመጀመር ማለት ነው ሀሳብ ላይንም ብቻ እንትራላልኩ አስቤ አልጨረስኩ። የማታ መማር የፈለግሽው ለምንድን ነው? ከትምህርቴ ጋር ማለት ራሴን በራሴ እያስተዳደርኩ እንደሆነ ነገር ያለው ያው ከስራው ጋር ስላልተመቻቸኝ ነው። ተማርሽ ስራ መስራት ምቼ አመች ሁኔታ የለም ማለት ነው። እንግዲህ እስካሁን ምን ነገር የለም ካገኘሽ የቀን ተማሪ ያለች፣ ካላገኘሽ የማታ ተማሪ ትሆኛለች ማለት ነው። እንደዛ ነው የማታና የቀን ወደ ዩኒቨርሲቲ መግቢያ ውጤቱ አንድ አይነት ነው። ያው አይደለም፣ አንድ አይነት ውጤት አይደለም፣ ግን ያው ከችግር አንጻር ነው። አመሰግናለሁ። ምንም አይደለሽ። ስሜ ሶስትና ይባላል። አስረኛ ክፍል ተማሪ ነኝ። የምማረው ማርያም ሰፈር ነው። አሁን በኮሮና ምክንያት ትምህርት ስለተዘጋ አሁን እንጀምር ዝግጅት ላይ ነው። አሁን ተመዝግበሻል? ለመማር ተመዝግበል? ደብተር ዩኒፎርም ምናምን አሟልተሻል? አሁን አስረኛ ክፍል ተማሪ ነች። ከዚህ በኋላ ምን መድረስ ነው የምትፈልጊው? ምን ማሳካ? የት ቦታ መድረስ ነው የምትፈልጊው? ያው በቃ ጥሩ ቦታ ደርሼ ለሀገር የሆነ ለቤተሰቦች ጥሩ ነገር ማድረግ ነው የምፈልገው ምን መሆን ትፈልጋለች? እስኪ ኢንጂነር መሆን ትፈልጋለች። አሁን ኢንጂነር ለመሆን የመሆን ፍላጎት አለች። እዛ ይህን ነገር ለማሳካት ምን እንቅፋት ሊሆንብኝ ይችላል ብለሽ ታስቢያለሽ አንቺ? አይ እስካሁን ምንም እንቅፋት የሆነብኝ ነገር የለም ካሁን በኋላ ከሆነ ነው እንጂ ዘጋቢዎቻችንን በልጃገረዶችና ሴት ተማሪዎች ዙሪያ ስላጠናቀሩት ዘገባ እናመሰግናለን። አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክና በትዊተር አት ቪኦኤ አማሪክ ብላችሁ ተከተሉን ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርኖፍ አፍሪካ ብላችሁ ብትጭ ሲያጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት ላሻግራችሁ። ሰሞኑን የተጀመረው የኢትዮጵያ መንግስትና የምክር ቤቶች ስድስተኛ ዓመት የስራ ዘመን ህጋዊም ህገ መንግስታዊም ነው ይላሉ አንጋፋ የህግ ባለሙያዎች። የስልጣን ዘመኑ የተራዘመበትን ሂደትና በፌዴሬሽን ምክር ቤት የተደረሰበትን ውሳኔ ያስታወሱት እነዚህ የህገ መንግስት ባለሙያዎች የተቋማትን ውሳኔ ማክበር እንደሚገባም ተናግረዋል። ባለሙያዎቹ በአዲስ አበባ ዩኒቨርሲቲ የህገ መንግስት ህግ መምህርና ተመራማሪ ዶክተር ጌታቸው አሰፋና የህግ ባለሙያው ኤርሚያስ የማነ ብርሃን ናቸው ያነጋገራቸው። እስክንድር ፍሬ ነው። የመስከረም የመጨረሻው ሰኞ እነሆ ሌላ የምክር ቤት የመክፈቻ ስነ ስርዓት አስተናግዷል። በህገ መንግስቱ አንቀጽ 58 መሰረት ግን ደግሞ ይህ ስድስተኛ ዓመት የሥራ ዘመን ነው። ባለፈው መጋቢት ነበር የኢትዮጵያ ብሔራዊ ምርጫ ቦርድ በኮሮና ወረርሽኝ ምክንያት ምርጫውን በተያዘው የጊዜ ሰሌዳ ማካሄድ እንደማይችል ያስታወቀው። በዚያ መነሻነትም በህዝብ ተወካዮችና በፌዴሬሽን ምክር ቤቶች ብሎም በህገ መንግስት ጉዳዮች አጣሪ ጉባኤ የቀጠሉ ሂደቶች ነበሩ። በህገ መንግስት ትርጉም የተደረሰበት ድምዳሜም ነው አሁን በስልጣን ላይ ያለው መንግስትና ምክር ቤቶቹ ምርጫ እስኪካሄድ ድረስ በስራ ላይ እንዲቆዩ ያደረገው። በአዲስ አበባ ዩኒቨርሲቲ የህግ መምህርና ተመራማሪ የሆኑት የህገ መንግስታዊ ህግ ባለሙያ ዶክተር ጌታቸው አሰፋ ስድስተኛው አመትም እንደ ቀደሙት አመታት ህጋዊ መሰረት ያለው መሆኑን ያብራራሉ። ከህግ አኳያ ቀደም ሲል የነበረው በየአምስት አመቱ ይካሄዳል የሚለው ሁኔታ አስቸጋሪ ሁኔታ ሲገጥምና ምርጫ ማካሄድ በማይቻልበት ጊዜ ለምሳሌ፣ በአለም አቀፍ ወረርሽኝ በኢትዮጵያ ህገ መንግስትም ወረርሽኝ አስቸኳይ ጊዜ አዋጅን ማወጅ ምክንያት ሊሆን ይችላል ተብሎ በዛው መልክ የተካሄደ መሆኑ እንግዲህ የሚታወስ ነው። እንደዚህ አይነት ሁኔታ ሲገጥም ምርጫውን በጊዜ ባይካሄድ ምን ይሆናል የሚለው አሁን በህገ መንግስት ተርጓሚው ትርጉም ተሰጥቶበታል፣ በፌዴሬሽን ምክር ቤት እና ስለዚህ፣ ከህግ እና ከህገ መንግስት አኳያ ይሄ ስድስተኛው ዓመት በእንደዚህ በተለዩ ሁኔታዎች እና አጋጣሚዎች ከናወን እንደሚችል አሁንም ብቻ ሳይሆን ወደፊትም ይሄ ህገ መንግስት በስራ ላይ እስካለ ድረስ ስለዚህ በምርጫ በሚካሄድበት ዘመን ዓመት የሚ ፈጠሩ የአስቸኳይ ጊዜ አዋጅን የግድ የሚሉ ነገሮች ሲከሰቱ ምርጫ ሳይካሄድ የነበረው መንግስት እና የነበረው ምክር ቤት በስራ ላይ ቀጥሎ ምርጫ እስኪፈጸም ድረስ ሊራዘም እንደሚችል ይሄ የተሰጠው ትርጉም የህገ መንግስቱ አካል ሆኖ የሚያገለግል ነው። ስለዚህ ከህጉ እና ከህገ መንግስት አኳያ ስናየው ይሄ ስድስተኛው ዓመት ከአምስተኛው ዓመት የሚለየው ነገር የለም ማለት ነው። ምክንያቱም በህገ መንግስቱ የነበረው ክፍተት እና የሚያስፈልገው ትርጉም በህገ መንግስት ተርጓሚው ትርጉም ስለተሰጠው የህገ መንግስት ተርጓሚ ትርጉም ደግሞ ህገ መንግስት ክፍተትን በመሙላት እንደ ህገ መንግስት ማሻሻያ ወይም እንደ ህገ መንግስት ውስጥ በግልጽ እንደተደነገገ ድንጋጌ መታየት የሚችል ነው። እዚህ ላይ ዶክተር ጌታቸው እንግዲህ የእነዛ ሂደቶች ውጤት የሆነውን መንግስትን ለስድስተኛ ዓመት የሚያስቀጥለውን ውሳኔ የማይቀበሉ አካላት አሉ ና ያለውን መንግስትና ምክር ቤቶች ስልጣን ለማስቀጠል ህጋዊ መሰረት የለውም የሚሉ አስተያየቶች በብዛት እየተደመጡ ያሉት ፖለቲካዊ ይዘት ያላቸው አስተያየቶች ናቸው ወይስ ባለሙያዎች ናቸው? የትኛው ያመዝናል? እርስዎ ሲገመግሙት እስካሁን ከሚሰጡ አስተያየቶች አንጻር። እንግዲህ እንደው በቢዛን መልክ ብናየው ምናልባት ፖለቲከኞቹ ሊበልጡ ይችላሉ። እንግዲህ አንዳንድ ጊዜ የህግ ክፍተት በሚኖርበት ግልጽ ያለ ቁርጥ ያለ ነገር በማይኖርበት ጊዜ ከህግ ባለሙያዎችም አኳያ የተለያዩ ሀሳቦች ሊቀርቡ ይችላሉ። እንግዲህ የህግ ትርጉም የሚያስፈልገው ለዚህ ነው። ህግ በግልጽ ማንም ሰው በተለያየ መልክ ሊረዳው የሚችል ነገር ግን ብናቀርባቸው፣ የተለያዩ አረዳዶች፣ የራስ ትርጉሞች መጨረሻ ላይ በህግ የመተርጎም ስልጣን በተሰጠው ተቋም ፊት ቀርበው መዳኘት አለባቸው እና ይሄ ሆኗል። በእኔ ግምት በዚህ ፕሮሰስ እና አሁን ትልቁ ችግር በህግ የመዳኘት ስልጣን የተሰጠው ተቋም የሰጠውን ውሳኔ ባለመቀበል የሚደረጉ የቀጠሉ ሀሳቦች አሉ። በተለይ በምክልል መንግስት ደረጃ እንደሚታወቀው የሚሰጡት ሀሳቦች ከዚህ አኳያ ነው እና የተለያዩ ሀሳቦች ስለሚነሱም የተለያዩ ክርክሮች ስለሚነሱም ነው ተርጓሚ የመጨረሻ ስልጣን ያለው ይሄ ነው ትክክለኛው መስመር ብሎ የሚተረጉም ተቋም በህግ የሚቀመጠው ለዚህ ነው። ምክንያቱም የተለያየ አመለካከት የተለያየ ጎራ በህግ ትርጉም ስለሚኖር ሶ ሁለቱም በተወሰነ ደረጃ ያሉ ይመስለኛል። ግን አሁን እንግዲህ እንደምናውቀው በክልል ተቋም ደረጃ የተወሰደውን እርምጃ ወይም የተሰጠውን ትርጉም እና የተሰጠውን አቅጣጫ የማይቀበሉ የተለያዩ የፖለቲካ ተቋማት አሉ፣ በሀገር ውስጥም በውጭ ሀገርም እና ሁለቱም አሉበት ብለን ማለት እንችላለን። ነገር ግን አይ ቲንክ ዴሞክራቲክ ሲስተም እና ሩል ኦፍ ሎው የህግ የበላይነት ባለበት ሲስተም በህገ መንግስት ህገ መንግስቱን የምንቀበል ከሆነ በህገ መንግስት የተሰጠው ትርጉም ስልጣን የተሰጠው ተቋም የሚሰጠው ትርጉም አስገዳጅ መሆን አለበት፣ መቀበል አለብን ባንፈልግም። በዚህ መልክ ነው ሩል ኦፍ ሎውን የገበላይነትን፣ የዲሞክራቲክ ሲስተምን የምናስቀጥለው። አንድ በዚህ መልክ ስልጣን የተሰጠው ተቋም የሚሰጠው ውሳኔ ሁላችንም ላያረካ ይችላል። ለዚህ ነው የፍርድ ቤት ክርክር ረቺ እና ተረቺ የሚኖረው። ነገር ግን ይሄ ተቋም የሰጠው ውሳኔ ከግል ለጊዜው ከሚያስከትለው ቅሬታ በላይ ለሀገር የሚሰጠው ጥቅም መታየት አለበት። ኔክስት ታይም አሸናፊዎች እኛ ልንል እንችላለን። በሌላ ጉዳይ አሁን የያዝነው አቋም ያልተቀባይነት ያላገኘው አካል በሌላ አውድ፣ በሌላ ጉዳይ ይህንኑ ተቋም ሲጠቀም አሁን ያለውን ውሳኔ አክብሮ ይህንን ተቋም አክብሮ በሚንቀሳቀስበት ጊዜ ሌላ ተቀባይነት የሚያገኝ ውሳኔ በሂደት የሚፈጠር ነው እና ተቋምን አይ ቲንክ ማክበር ምንም አማራጭ የሌለው ጉዳይ ነው እና በዚህ ምርጫ መራዘም ምክንያት ለው መንግስት ስልጣን አይኖረውም ከዚህ ጊዜ በኋላ የተባለ ሀገር የለም። የኢትዮጵያ የተለየ የሆነበት ምክንያት እንደው የሚያስገርም ነው። ምክንያቱም ብዙ ሀገሮች ምርጫን ለተለያየ ጊዜ አራዝመዋል። ነገር ግን ያ ሀገር ያ መንግስት ከዚህ ጊዜ በኋላ ተቀባይነት የለውም መፍረስ አለበት የሚል ክርክርን ተያዘበት ሀገር የለም በአሁኑ ሁኔታ እና የእኛ ሀገር አይ ቲንክ ፖለቲከኞች ተቺዎችም ሚስ የሚያረጉት በጣም ሲሪየስ ነገር ያለ ይመስለኛል እና ከፍተኛውን ጉዳይ የሚጠቅመውን የሚያሻግረውን ሀሳብ ይዞ እሱን እየተመለከቱ ተቋማትን ማክበርና የተቋማትን ውሳኔዎች መቀበል ለሁላችንም የሚጠቅም ነው የሚል አስተያየት ነው ያለኝ። በዚሁ አጋጣሚ ይህን ሀሳቤን ለመግለጽ በኢትዮጵያ ያጋጠመው የህገ መንግስት ክፍተትና የተሰጠው መፍትሄ መያያዝ ያለበት ከህግ ጋር ብቻ እንጂ ግለሰቦችን ከመውደድና ከመጥላት ጋር አይደለም ያሉት ደግሞ ሌላው የህግ ባለሙያ አቶ ኤርሚያስ የማነ ብርሃን ናቸው። በመሰረት እንደዚህ አይነት ህጋዊ ነገሮች ህጋዊ መሰረት አላቸው የላቸውም ተብሎ የሚጠየቀው ህገ መንግስቱ ባስቀመጠው ስርዓትና አግባብ መሰረት የሚኖራቸው ጥያቄ የሚስተናገድበት አግባብ አለ፣ ሂደት አለ። ለምንድን ነው የማይኖረው ለምንድን ነው የሚኖረው የሚባለው። እንኳን ኢሹ ቢኖረው በህገ መንግስቱ መሰረት ህጋዊ ጥያቄ ካለ ለፌዴሬሽን ምክር ቤት ህገ መንግስትን ትርጉም እንደሚሰጠው ማቅረብ ነው። ከዛ ውጭ በራስ ጉዳይ ዳኛ ሆነ ያልወደድከውን ወይም ደግሞ ያልፈለግከውን ሰውላ ስልጣን የለውም አለ የምትለው ነገር ብዙም ውሃ የሚቋጥር ነገር አይደለም። ማን ነው ዳኛው፣ ማን ነው የሚወስነው የሚለውን ነገር ማየት አለብን። ከዚህ አንጻር ሊባል ይችላል ግን በየሰፈሩ አውጀው ነገር አይደለም። መንግስት የለም ወይም መንግስት አለ የሚባለው ጉዳይ በምህር ደረጃ የመንግስትን ስልጣንና አካላት ለህገ መንግስት ትርጉም መሰረት የተሰጠው ውሳኔ ነው። ይህም የትም ያጋጥማል። ይህ እንደዚህ አይነት ነገር ለምሳሌ በአሁኑ ወቅት የአሜሪካው ፕሬዚዳንት ኮቪድ ተይዘው ሕክምና ላይ ናቸው እንግዲህ እሳቸው መቀጠል ካልቻሉ ወይም በተለያዩ መንገድ ህገ መንግስቱ ያስቀመጠው መንገድ አለ። ምክትሉ ይላል ድርንገት ምክትሉ ከሌለ ደግሞ ቀጣይ ማን ሰክሲድ ያደርገዋል የሚለውን ነው። ይሄ እንግዲህ አካሄድ ነው። አፈጉባኤው ሰክሲድ ያደርጋል አፈጉባኤው ሰክሲድ ያደርጋል። ስለዚህ ትራምፕ ሆስፒታል ገብተዋል እና መንግስት የለም አትል ወይም እንደዚህ አይነት ስርአት ነው እና ምርጫ በተመለከተ ህገ መንግስታዊ ስልጣን የሰጠው አካል የወሰነው አለ። በዛ መሰረት ነው ነገሮች ሁሉ ስለሚደረጉ ቅድም የዘንድሮ መስከረም ሀያ አምስት ሁለት ሺ አስራ ሶስት ከቀድሞ መስከረም ሀያ አምስት ሁለት ሺ አስራ ሁለት በሚያመጣ ውጤት በይዘቱ የሚቀይረው ነገር የለም። ይሄኛው ለየት የሚያደርገው የአሁኑ ስልጣን ላይ ያለው የስራ ዘመኑ ፓርላማው በህገ መንግስቱ መሰረት በተቋቋመ አካል እና ስልጣን በተሰጠው አካል በተሰጠ ብያኔና ትርጉም ነው። እንግዲህ የምታቀርበውን ጥያቄ ራስ ከሳሽ ራስ ዳኛ የምትሆንበት ከሆነ ይሄ ራሱ መሰረታዊ ከክርክርም እንጂ የሆነ አካሄም ነው ስለዚህ ምናልባት እንደዚህ አይነት ነገር የሚሉ አካላቶች የመንግስት በህብረተሰቡ ታማኝነት እንዲያጣ በህግ የተቋቋመ አካል ስራውን እንዳይሰራ እክል ነ ጉዳዮች በተለያዩ ህጎች በሀገራችንም ባሉ ህጎች የሚያስጠይቁ ናቸው። በምህር ደረጃ በአጠቃላይ ጥያቄዎች ሲኖሩ ራስ ዳኛ ሆነ የምትወስኑ አይደለም። ጥያቄው ቢኖርም ህጋዊ መሰረት የለውም። ጥያቄው የሚቀርብበት የሚስተናገድበት ስርአት በዚህ አይነት መንገድ የለም ብለ የምትወስኑ አይደለም። ሰኔ 3 ቀን 2012 ባካሄደው ስብሰባ ነው የኢትዮጵያ የህዝብ ተወካዮች ምክር ቤት ምርጫው እንዲራዘም የወሰነው። ከሁለቱ የፌዴራል ምክር ቤቶች በተጨማሪ በየደረጃው ያሉ ምክር ቤቶችም ስራቸውን እንደሚቀጥሉ የፌዴሬሽን ምክር ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውና እንግዶቹን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በባህር ዳር ከተማ ህገወጥ ናቸው በሚል ፈርሰው የነበሩ ቤቶች እንደገና እየተገነቡ መሆኑን አንዳንድ የከተማዋ ነዋሪዎች ገለጹ። የህገ ወጥ ቤቶች እንደገና መገንባት የጀመሩት የከተማዋ ከንቲባ ከኃላፊነት ከተነሱ በኋላ መሆኑን የተናገሩም አሉ። የባህር ዳር ከተማ አስተዳደር ምክትል ከንቲባ በበኩላቸው የህግ የበላይነቱን የማስከበር ስራ ከግለሰብ ጋር የተያያዘ አይደለም ብለዋል። አስቴር ምስጋናው ዝርዝር ይዛለች። ከጊዜ ወደ ጊዜ እየተስፋፋ የመጣውን የህገ ወጥ ቤቶች ግንባታ ለመቆጣጠር የባህር ዳር ከተማ አስተዳደር ባለፈው አመት መሬት ላይ የወረደ ስራ መስራቱን አንዳንድ የከተማዋ ነዋሪዎች ይናገራሉ። ተስፋ ሰጭ ሆኖ የታየው የህግ የበላይነትን የማስከበር ስራ ግን አልቀጠለም። ህገ ወጥ ቤቶች ተመልሰው እየተገነቡ ነው ባይ ናቸው። ግዛቸው ጥላሁን እባላለሁ። መኖረው እዚህ ባህር ዳር ከተማ ውስጥ ነው። ተወልጄ ያደግኩትም እዚሁ ባህር ዳር ነው። አካባቢው በጣም እየተበላሸ ነው። ወደ ቀበሌ 16 አልፎ አልፎ ያሉ ቦታዎች ራሱ ወደ ቀድሞ ህገ ወጥ ግንባታ የተሸጋገረበት ሁኔታ ትመለከቻለሽ። ተፈርሶ የነበሩ የጥላ ሼዶች ራሱ እየተሰሩ መሆኑን አልፎ አልፎ ታስተውያለሽ። ትንሽ ቢቆይ ይሄ ህገ ወጥ ግንባታ ወደ ደግሞ ባህር ዳር ወደዚያ ወደምታስጠላበት ሁኔታ ትመለሳለች ብዬ አስባለሁ። አቶ ከበደ በላይ የተባሉ ሌላው የከተማዋ ነዋሪም ተመሳሳይ ሀሳብ አንጸባርቀዋል። ህገወጥ ብቻ ሳይሆን ህጋዊ ሰዎች ሆነው መቶ ካሬ ሁለት መቶ ካሬ እያላቸው እያስፋፉ ባዶ ቦታዎችን ግንባታ የሚደረቡ ለተለያዩ ስራ ሲያውሉ የነበሩ የህብረተሰብ ክፍሎች እነሱ በሙሉ እንዲጸዱና እንዲስተካከሉ ማድረግ በጀመሩበት ሁኔታ ዙሪያውም ያሉ ህገወጥ ግንባታዎች ወደኛ ይመጣል በሚል አቁመው ነበር። ከዛም በኋላ ያው በርካታ ግንባታዎች እንዲፈርሱ ተደርጓል። ብዙዎቹ የተገነቡ ነው የፈረሱት። ደግሞ የፈረሱት ብቻ ሳይሆኑ አዳዲስ ቤቶችንም አሁን እያየን ነው። እና ይሄ በጣም ትልቅ የመዋቅራዊ ችግር ነው የሚመስለኝ። ሁለቱ አስተያየት ሰጪዎቹ እንደሚያምኑት ለህገወጥ ቤቶች ግንባታ ተመልሶ ማንሰራራት ምክንያቱ የተቀዳሚ ከንቲባው ከኃላፊነት መነሳት ነው ባይ ናቸው። የፈረሰብን ሰዎች ደስ ብለን ደስ ብሎን አጨብጭበናል። ለምን ሲባል ባህር ዳር ከተማችን ወደ ውበቷ ለመመለስ የሚሰራ ፕሮጀክት ወይም ስራ መሆኑን ስላወቅን ነው። እና እውነት ለመናገር የእሳቸው መቅረት በጣም አጠያቂ ይመስለኛል። ለመልካሙ ስራቸው የሚያስቀጥል ሌላ ኦፖርቹኒቲ ሊሰጣቸው ሲገባ ያ እድል የተሰጣቸው መስሎ አይሰማኝ። መንግስት ምን ማድረግ ነው የነበረበት? አንደኛ እድል ሊሰጣቸው ይገባል ብዬ አምናለሁ። ሁለተኛ መንግስት ስራው ላይ መርህ ስላለው ያን መርህ ተከትሎ አንደኛ የጽሁፍ ማስጠንቀቂያ ይሰጣል። ሁለተኛ በቅርበት ማመካከር፣ ማነጋገር ምክንያቱንም መረዳት ያስፈልጋል። በማስጠንቀቂያ ራሱ ሌላ ሁለተኛ እድል መስጠት ይገባል ብዬ አስባለሁ ና ትንሽ ነገሩ የቸኮሌ ነው። እኛም የምንጠብቅ የነበረው እሳቸው ይህንን አሰራር ሲዘረጉ በቅድ በፕሮግራም ና ቢያንስ ቢያንስ በአጭር በረጅም ጊዜና በመካከለኛ ጊዜ መፈጸም የሚገባው የክትትልና የቁጥጥር ስራ ይሰራል ለዛም የተደራጀ እና የተዘጋጀ የሰው ኃይልም አስተዳደራዊ ግብአት ይኖራል ብለን ነበር የምንጠብቀው። አሁን ግን እሳቸው ቀሩ በተባለ በመጀመሪያው ቀን ወደ ህገወጥ ግንባታ ከተገባ ሌላ ምንም ሊባል አይችልም። እሳቸው ብቻ ነበሩ ማለት ነው። ከተማ አስተዳድሩ ላይ እሳቸውን ተከትሎ ሲሰሩ የነበሩ እሳቸውን ተከትለው የህገ ወጥ ግንባታውን እንከታተላለን እናስፈጽማለን ሲሉ የነበሩ ሰዎች ዛሬ እሳቸው በወጡበት በጣም በአጭር ቀናት ውስጥ እንዲህ አይነት ግንባታዎች ሲገነቡ ቆመው እያዩ ከሆነ የአንድ ሰው ስራ ነበር ማለት ነው። የከተማ አስተዳደሩ ስራ እየተሰራ ያለው በትውልድ ኢትዮጵያዊ በዜግነት አሜሪካዊ የሆኑት ዶክተር መሀሪ ታደሰ ለአስር ወራት ያህል ከተማዋን በከንቲባነት አገልግለዋል። በቅርቡ ግን ቤተሰብ ለመጠየቅ ወደ አሜሪካ ከሄዱ በኋላ በሰዓቱ አልተመለሱም በሚል ከኃላፊነት መነሳታቸው ታውቋል። የእሳቸውን ከኃላፊነት መነሳት እንደሰሙ ቅሬታቸውን የገለጹ አንዳንድ የባህር ዳር ከተማ ነዋሪዎችም ነበሩ። ተስፋ የሌላት ከተማ ተስፋ እያገኘች እንደሆነ አመራር ሲለወጥ የአመለካከት ለውጥ፣ የአመለካከት ለውጥ ሲኖር ደግሞ መሬት የነካ ስራ መስራት እንደሚቻል እማኝ ሆነው የክልላችን የብልጽግና ኃላፊ የሆኑት አቶ አገኘም ሲናገሩ ሰምቻለሁ። በምክትል ርዕሰ መስተዳድር ደግሞ የከተማ ልማት ዶክተር ሰይድ ይመስለኛል ሲናገሩ ሰምቻለሁ። ተስፋ ሰጪ አካሄዶች እያሉ ሆኑን እየታየ ለማባረር ፈጣን መሆናቸው እሱም ሳይንስ ደግሞ በቦታቸው ሰው ለመተካት አሁንም የሚሰማ ወሬ አለ። ይሄ እየተደረገ ከሆነ እኔ መንግስት ቆም ብሎ ማሰብ ይችል ጥሩ ነው። ሰውየው ፈቃድ ወጡ ተባለ። ፈቃድ ሲወጣ አንድ የመንግስት ሰራተኛ አይደለም በተሿሚና በትልቅ ውሳኔ ሰጪ ይቅርና በተራ ሰራተኛ እንኳን ውክልና ተሰጥቶ የሚሰሩ ስራዎችን አንድ ሁለት ሶስት ተሰርተው ይጠብቁኝ ተብሎ ከሄደም በኋላ ደግሞ ኃላፊ በአብዛኛው የሚጠበቀው ምንድነው? ባለበት ቦታ ሆኖ ስራዎችን ይህንን ስሩ፣ ይህንን እየሰራችሁ ከሆነ በዚህ መንገድ አስተካክሉ፣ ይህንን ቀጥሉ ብሎ ክትትልም መኖር አለበት። እሳቸው ወጡ የተባለው በጣም ከፍተኛ እንቅስቃሴና ከፍተኛ የሕግ ማስከበር ስራዎች በሚሰሩበት ሰዓት መውጣታቸው ለእኔ ብዙም እንትን አልተሰማኝም። የክልሉ መንግስት እንዲህ አይነት የተማረና የሰለጠነ ሰው እውቀቴን ጉልበቴን ለሀገሬ አፈሳለሁ ብሎ ሲመጣ በምን አይነት መንገድ ነበር ማስተናገድ ማስተናገድስ የነበረበት? በሁለቱ መካከል የመናበብ ችግር አለ ብዬ አስባለሁ። የባህር ዳር ከተማ ዘጠና ፐርሰንት የሚሆነው እሳቸውን ይደግፋል። አፍርሱ ሲባል ግብረ ኃይል ሳይሆን የሚያፈርስ የነበረው ራሱ ህብረተሰቡ ነው። በከተማ አስተዳደር ውስጥ የግል ኪሳቸውን ብቻ ለመሙላት ጥረት በሚያደርጉ ኃይሎች እንደተሞላ ግልጽ ነው። ይህንን መታገል የምንችልበት አንድ ቀዳዳ እሳቸው ነበሩ። እሳቸው ቢኖሩ ለህዝብ እየተገለጸ ህዝቡ የጋራ ድጋፍ እየሰሳቸው ጋራ ማደግ የምንችልበትን እድል እያጣን መሆኑ ይታየኛል። ይህንን የክልሉን መንግስት ህብረተሰቡም ልንቃወመውና ወደ ትክክለኛው መስመር እንዲመጣ ልናደርገው የሚገባ ነው። በጉዳዩ ላይ የባህር ዳር ከተማ አስተዳደር ምክትል ከንቲባ አቶ አማር አለሙን አነጋግር ያለው አቶ አማርን ህገ ወጥ ቤቶችን ግንባታ ለማፍረስ ሶስት ደረጃዎች ተቀምጦ እንደነበር ይናገራሉ። የመጀመሪያው ምዕራፍ ከተጠናቀቀ በኋላ ወደ ሁለተኛው ምዕራፍ ለመሸጋገር የኮሮና ቫይረስ መከሰትና ከዛም ቀጥሎ ደግሞ የክረምቱ መግባት ጋር ተያይዞ እንደቆመ ይናገራሉ። በቅርቡ ሶስት ሁለተኛው ምዕራፍ እንደሚጀምርም ገልጸዋል። አንዳንዱ አቁመውታል። ከዚህ በኋላ ያፈርሱ ስለዚህ መልሰን እንገንባ እያለ እኔ ፕራክቲ ሶስት ቤቶች ሲትገንቧሉ ይህንን እድል ማን ይጠቀምበታል? የመሬት ደላላው ከዚህ በኋላ ስለማይፈርስ ግዙ እና ስሩ እያለ ያራግበዋል። ከረቡ ጀምሮ ይቀጥላል። ማን ነው የሚቀጥለው ደረጃ ሁለት ማፍረስ ባህር ዳር ከተማ አስተዳደር ላይ ይህንን ሕገ ወጥነትን ስናፈርስ የሕግ የበላይነትን ስናረጋግጥ በአንድ ሰው ስትንፈሳል ልምስል በጋራ እቅድ ነው በጋራ ተመካከርም ስራውን ተከፋፍለን መራ ነው። በዚያ መንገድ ይቀጥል ነው። ስለዚህ አንድ ሰው ስለጎደለ ተግባሩ ይጎላል ማለት የትክክላል። በነገራችን ላይ እውነቱን እንነጋገር ከተባለ እቅዱን በማቀድም እቅዱን ወረንተሽ በመስጠትም ከዚያ በኋላ በመገምገምም ማን ነበር የተሳተፈ ብሎ ማየት ሚዲያውን ማየት በቂ፣ ከሌ መጣ ከሄደ በሚል ስራ አይቆም። ሲስተሙን የሚሰራ በኮሚቴ የተሰራ ስራ ቶታል ተቀዳሚ ከንቲባው ከኃላፊነት የተነሱበትን ምክንያት ደግሞ ምክትል ከንቲባው አቶ አማረ እንደሚከተለው አብራርተዋል። ዶክተር መሀሪ እዚህ ከተማ ላይ ሲሰሩ የዓለምን ሞከባ ስራ እንዲሰሩ ተቀብለናቸዋል። ለረፍት አሜሪካ ሄደዋል። ሶስት ወር ሊሞራው ትንሽ ቀን ሲቀራቸው ድረስ አልተመለሱ። ባለመመለሳቸው ምክንያት ተደጋጋሚ እንዲመለሱ ጥያቄ ያቀርቡላቸዋል። የክልሉ መንግስት ባለመምጣታቸው ከዚህ በኋላ በሶስት ወር ውስጥ ያለፈው ነገር ብዙ ስለሆነ በዚያ መንገድ ያው ሌላ አመራር መሾም አለብን እሳቸውን ናቋረጥ ብሎ ያቋረጠ መሆኑ የተገለጸ ልለኛ ተቀዳሚ ከንቲባ ዶክተር መሀሪ ታደሰ በበኩላቸው ከኃላፊነት የተነሱበትን ምክንያት ሰሞኑን በፌስቡክ ገጻቸው አብራርተዋል። እረፍት ጠይቀው ለቤተሰብ ጥያቄ ወደ አሜሪካ መሄዳቸውን በቅድሚያ አስታውሰዋል። በዚያ ሆነው ቪዛ ለማስመታት ያደረጉት ጥረት ጊዜ መፍጀቱንም ጠቁመዋል። በኮሮና ቫይረስ ምክንያት የኢሚግሬሽን ጉዳዮች ውስጥ በሙሉ ጊዜ የሚሰራ ሰራተኛ አለመኖሩ ለቪዛ ሂደት አለመፍጠን ምክንያት መሆኑንም ጠቁመዋል። ይህንን ተከትሎ በስራ ገበታቸው ላይ ለሁለት ወር ከአስራ አንድ ቀን ባለመገኘታቸው ከኃላፊነታቸው እንዲነሱ መወሰኑን መስማታቸውን ገልጸዋል። በአሜሪካ ቆይታቸው ግን የባህር ዳር ከተማ ተወላጆችን በመሰብሰብ ስለ ከተማዋ እድገት መወያየታቸውን እንዲሁም የህትማማች ከተሞችን ግንኙነት የሚያጠናክር ስራ ከእረፍታቸው ጎን ለጎን እየሰሩ መቆየታቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ አመስግነን ለዛሬ ወደ ያዝ ነው የመጨረሻ ዘገባ ንለፍ። የኢትዮጵያ የቀን አቆጣጠር እና የዓመቱ ወቅቶች አጠራረን በተመለከተ ንጉሴ አክሊሉ አጠር ያለ ዝግጅት አለው። ትናንት መስከረም ጠባ። ዛሬ ደግሞ የአበባና የፍሬ ወቅት የሆነው መጸው ገባ። አንዳንዶች መጸውን ጸደይ እያሉ በጸደይ ወቅት በአበባ ወቅት ያሉ መስሏቸው ጸደይ ጸደይ እያሉ ዘፍነዋል። ትክክለኛው ግን መጸው ነው። መጸው የአበባና የፍሬ ወቅት ሲሆን የጀመር ነው ማለት ነው። ጸደይ ደግሞ የበልግ ወቅት ነው። ከመጋቢት 26 እስከ ሰኔ 25 ያለው ማለት ነው። ዘንድሮ ግን የመንግስት መገናኛ ብዙሃን ለምሳሌ አሁን በቅርቡ በሬቻ በዓል ላይ ሲተላለፍ በሰማነው መልእክት ውስጥ ጸደይ ማለት ቀርቶ መጸው መጸው እየተባለ ትክክለኛው መልእክት ሲተላለፍ ስለነበረ የባህር ሐሳብ ምሁራን በዚህ በኩል ደስ ተሰኝተዋል። አቆጣጠራችን በኢትዮጵያ ስለሆነ ወቅትን ከፈረንጆች እንደገና ደግሞ አቆጣጠሩን ከኛ ሊሆን ስለማይገባ ይህ ወቅት ምንጊዜም ቢሆን ከመስከረም 26 እስከ ታህሳስ 25 ያለው ወቅት ወይም ክፍለ ዘመን የዓመቱ አንዱ ክፍል መጸው፣ የአበባና የፍሬ ወቅት ነው። የባሕረ ሐሳብ መምህሩ ጋዜጠኛ ሄኖክ ያሬድ መስከረም 26 የሚገባው ዘመነ መጸው መከር ቀዊ ቆ ይለዋል የአበባ ወቅት መጽው አበባ አበባ ያዘ ሊዘረዙር ሊያፈራ ደበበ ብሎ ነው የሚገልጸው። መስከረም መስከረም ሀያ አምስት መስከረም ሀያ አምስት ደግሞ ቀንና ሌሊት እኩል አስራ ሁለት አስራ ሁለት ሰዓት የሚሆኑበት ሪና ማዕልት ወሌሊትም መስከረም ሀያ አምስት ማግዝ መጽው ይገባል። ጸደይ እያሉ አለቦታው ቦታው የሚደነጉሩ አሉ ያለ እውቀት ዘፈኑበትም ስዕል ላይም ስለውበት ጊዜ የአዲስ አበባ ከንቲባ በትክክል ጠቅሰውታል። ሬቻን አስመልክቶ መልክት ያስተላልፉ ጠቅላይ ሚኒስትሩም ደግሞ ወደ ጸደይን ያዘነበሉ ግን አይደለም እንግዲህ እሳቸው የሎሬት ጸጋዬ ገብረ መድኅን አዝናቂም ስለሆኑ ደራሲም የስነ ጽሑፍ ሰውም ስለሆኑ ጸጋዬንም ስለሚያደንቁ በራ የመስቀል ደመራ ጸደይ አረብ ብሎ የጻፈውን ስለተከተሉ ጸደያል ግን አይደለም ጸጋዬ ግን በኋላ አስተካክሏል። አንድ ኢልማ አባገዳ የሚል አንድ በሲዲ በተሰራጨው ግጥሙ ላይ መጸውን አምጥቷል። በዚህ ዓመት በተለይ ሬቻን አስመልክቶ በተላለፉ መልእክቶች ላይ መጸው መጸው ተብሎ ትክክለኛው አባባል መገለጹን የባሕር ሀሳብ ምሁራን ይናገራሉ። በመንግስት መገናኛ ብዙሃን ከተላለፉት መልእክቶች አንዱን ላሰማችሁ። በኦሮሞ ሕዝብ ባህል መሰረት ይሬቻ የሚከበረው ዝናብን፣ ሰላምን ምርትና የትውልድን ቀጣይነት የሚሰጥ ፈጣሪ ዋቃን ለማመስገን ነው። በዝናባማው ክረምት በጅረቶችና ወንዞች መሙላት ምክንያት ተቆራርጠው የነበሩ ቤተዘመዶች የሚገናኙበት በዓል ነው። የጅረቶችና ወንዞች መጉደል ብሎም በጨለማ የሚመሰለው የክረምት ወራት አልፎ በብርሃናማ የመጸው ወቅት መተካት የመከራና የችግር ጊዜያትን በማለፍ አዲስ ብሩህ ተስፋን በመሰነቅ ይመሰላል። እናመሰግናለን። እንግዲህ እንዲህ እየተራረምን እርስ በርሳችን እየተማማርን ሁኔታዎችን ሁሉ እያስተካከልን መሄድ እጅግ ጥሩ መሆኑን እያሳሰብኩ የዛሬ ዝግጅቴን በዚሁ ላብቃ። ንጉሴ አክሊሉን ለዘገባው እናመሰግናለን። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ

ከአንቺ ትንፋሽ በቀር ዘመንም አልቆርጥም። He would a serializer, he had a

Că u băt încă băt, e neamă Că cungiul n-ai să merg cu E neamă